Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 5 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችው እንደምናመሻችው የምሽቱ አስተናጋጆቻችሁ ቆንጆ ይታየና እኔም ሶሎሞን አባተ ነን። ወደ 30 ሺህ ሕዝብ ሚሆን ይህ የጎርፍ ከተኛበት አካባቢ ወደ ከፍተኛ ወይም ተራራማ ቦታዎች ቀሳቀስ የተደረገበት ሁኔታ ያለው ነገር ግን ያው በህይወት ላይ የደረሰ ጉዳት ከየለም ከአዋሽ ሙላት ጋር ተያይዞ የውሃ መስኖና ኤነርጂ ሚኒስቴር የህዝብ ግንኙነትና የኮሚዩኒኬሽን ኃላፊ አቶ ቡል አቶ ብዙነህ ቶልቻ ከሰጡት መግለጫ የተቀነጨበን የሰማችሁት። ዝርዝሩ በአብይ ርዕስ ይቀርባል። አዲስ አበባ ውስጥ የሽብር ጥቃት ሊፈጸም እንደሚችል የአሜሪካ ኤምበሲ አስጠነቀቀ። ሞቃዲሾ ውስጥ ማምሻውን ከፍተኛ ፍንዳት አደረሰ። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የጉዞ እቅዳቸውን ቀደም ሲል የነበረውን ሰርዘው በኢቦላ ላይ ለመነጋገር ካቢኔያቸውን ለአስቸኳይ ስብሰባ ጠሩ የሚሉ ዜናዎች አሉን። አሁን የዓለም ዜና እናሰማችሁ። ኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምበሲ በዋና ከተማዋ በአዲስ አበባ ላይ በከፊል የሽብር ጥቃት ሊኖር እንደሚችል አስጠንቅቋል። ኤምበሲው በዚህ ማስጠንቀቂያው የሶማሊያው ነውጠኛ ቡድን አልሸባብ ቦሌ አካባቢ ጥቃት ለማካሄድ ማቀዱን የሚገልጽ ሪፖርት እንደደረሰው አመልክቷል። በኢትዮጵያ የዩናይትድ ስቴትስ ኤምበሲ ቃል አቀባይ ካትሪን ዲዮፕን ያነጋግረው አዲሱ አበበ ተከታዩን አቀናብሯል። ቃል አቀባዩዋ ካትሪን ዲዮፕ በመጀመሪያ ያረጋገጡልኝ የተባለው የሽብር ጥቃት ማስጠንቀቂያ በእርግጥም ከኤምባሲው መውጣቱን ነበር። አዎ፣ የዩናይትድ ስቴትስ ኤምባሲ የማስጠንቀቂያ መልእክት ለአሜሪካውያን ዜጎቹ ይፋ አድርጓል። ይህም በተለያዩ ድረ ገጾች ላይ ይገኛል። ኤምባሲው ማስጠንቀቂያውን መቼና እንዴት እንዳገኘ ላቀረብኩት ጥያቄ ሲመልሱም የዩናይትድ ስቴትስ ኤምባሲ የኢትዮጵያን መንግስት ጨምሮ ከሌሎች የተለያዩ ሸሪኮቹ ጋር በቅርብ ይሰራል። ለዩናይትድ ስቴትስ ዜጎቻችን የምንሰጠው መረጃ ሁሉ ከነዚሁ ወገኖች በምናገኘው መልእክት ላይ ተመሰረተ ነው። እናም ይህንኑ መረጃ ለአሜሪካውያን ዜጎቻችን እናጋራለን። ከነዚህ ሀገሮች የምናገኛቸው መረጃዎች ደግሞ ትክክልና የታመኑ መሆናቸውን እናምናለን። አፈ ቀላጤዋ ሚስ ዲዮፕ አክለውም ማንም ዜጋ ወይም የኤምባሲ አባል ወደ አገሩ እንዲመለስ ለጊዜው የተነገረው አለመኖሩን አመልክተው በአሁኑ ወቅትም በከተማዋ አንዳችም የተደቀነ ስጋት አለመኖሩን አረጋግጠዋል። አንድ ከኤምባሲው የወጣ መግለጫ ጥቃቱ በትክክል የት ስፍራ ሊደርስ እንደሚችል አለመታወቁን ጠቅሶ ቦሌ አካባቢ የሚገኙ ሬስቶራንቶች፣ ሆቴሎች፣ የማምለኪያ ስፍራዎች፣ የገበያ አዳራሾችና ሱቆች ለጥቃት የተጋለጡ ሊሆኑ ስለሚችሉ ተጨማሪ ማስታወቂያ እስከሚወጣ ድረስ ወደ እነዚህ አካባቢዎች ከመሄድ መቆጠብ እንደሚያስፈልግ ያመለክታል። የዩናይትድ ስቴትስ ዜጎችም ኢትዮጵያውያንና ምዕራባውያን ወደሚያዘወትሯቸውና ሕዝብ በብዛት ወደሚሰበሰብባቸው ስፍራዎች ከመሄድ እንዲቆጠቡ ማስጠንቀቂያው ጨምሮ አሳስቧል። ሶማሊያ ውስጥ ከአሸባሪው ቡድን አልሻባብ ጋር በሚካሄደው ጦርነት ወታደሮች ካሏቸው በርካታ የአፍሪካ ሀገሮች መካከል ኢትዮጵያ አንዷ መሆኗ ይታወቃል። አሸባሪው ቡድን የመሪው በዩናይትድ ስቴትስ ሰዋል በአውሮፕላን ጥቃት መገደልን ጨምሮ የመልሶ ጥቃት እርምጃ እንደተወሰደበት ይታወቃል። ይሁንና የሽብር ተግባሩን አላቋረጠም። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ሐመር ወይን በሚባለው ቀበሌ በሚገኝ ምግብ ቤት አጠገብ በደረሰ መኪና ላይ የተጠመደ ቦምብ ፍንዳታ ቢያንስ አምስት ሰዎችን ገደለ። ቁጥራቸው በውል ያልተገለጸ ሰዎች ቆስለዋል። የሐመር ወይን ወረዳ ኮሚሽነር አብዱል ቃድር ሙሐመድ አብዱል ቃድር ለቪኦኤ በሰጡት ቃል ፍንዳታው የደረሰው የሶማሊያ ብሔራዊ ቲያትር ቤት አጠገብ በሚገኘው ኢስካሽታዳ ምግብ ቤት ደጃፍ ከቆመ ቦምብ የታጨቀ መኪና ላይ መሆኑን አስረድተዋል። ዛሬ ቀደም ብሎም ዩክሳድ በሚባለው እንቅስቃሴ የሚበዛበት አካባቢ ቦምብ ፈንድቶ ሁለት ሰዎችን ገድሎ አንደኛው የመንግስቱ የደህንነት ባለስልጣን መሆናቸውን የመንግስቱ ባለስልጣናት ለቪኦኤ ያመልክተዋል። የወረዳው ኮሚሽነር ይክሽለ ኦስማን መሐመድ እንዳሉት የደህንነት ኮሚሽኑ በጥቃቱ በጽኑ ቆስለው በኋላም ሆስፒታል ውስጥ አርፈዋል። የባለስልጣኑን ማንነት አልገለጡም። መኪናቸው ላይ በተጠመደ ቦምብ የጥቃቱ ኢላማ የነበሩት እኒሁ የደህንነት ባለስልጣን እንደነበሩም የወረዳው ኮሚሽነር አስረድተዋል። መንገድ ላይ ቆሞ የነበረ አንድ ሌላ ሰው የተገደለ ሲሆን አራት ሲቪሎች እንደቆሰሉ ባለስልጣናቱና ሌሎችም እማኞች አስታውቀዋል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። አድማጮች፣ ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ቀደም ብሎ የተያዘ የጉዞ እቅዳቸውን ሰርዘው ካቢኔያቸውን በኢቦላ ጉዳይ ለመምከር ለአስቸኳይ ስብሰባ መጥራታቸውን አስታውቀዋል። ይህ ይፋ የሆነው ሁለተኛው የኢቦላ ቫይረስ የተላለፈበት የጤና ሰራተኛ የሕመም ምልክቶች ከማሳየቱ ከአንድ ቀን ቀደም ብሎ እዚሁ አሜሪካ ውስጥ ፍሮንቲየር አየር መንገድ በሚባለው ከክሊቭላንድ ኦሃዮ ወደ ዳላስ ዳላስ ፎርት ወርት ቴክሳስ አውሮፕላን ጣቢያ መጓዙ ይፋ በተደረገ በሰዓታት ውስጥ ነው። የግለሰቡን በአውሮፕላኑ መጓዝ ይፋ ያደረገው የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ እና አየር መንገዱ በፍሮንቲየር የበረራ ቁጥር 1143 የተጓዙ 132ቱም መንገደኞችን በሙሉ ለማነጋገር እየሰሩ መሆናቸውን አስታውቀዋል። የበረራ ሰራተኞች በጊዜው በበረራ ውስጥ የነበሩት ሲናገሩ በቤተሰቦቻቸው በተነገረው መሰረት አምበር ቪንሰን የሚባሉት ነርስ በበረራው ላይ ማለት አውሮፕላን ውስጥ በነበሩበት ጊዜ ምንም አይነት የህመም ምልክት አላሳዩም ነበረ። በተዛመደ ዜና እዚሁ ዩናይትድ ስቴትስ ሁለተኛ የጤና ሰራተኛ ለኢቦላ ቫይረስ መጋለጣቸው የቴክሳስ ዳላስ ከተማው ከንቲባ ሁኔታው ከመገታቱ በፊት ተጨማሪ ችግሮች ሊታዩ ይችላሉ ሲሉ ተናግረዋል። የዳላስ ከንቲባ ማይክ ሮሊንግስ ዛሬ ረቡዕ ለጋዜጠኞች በሰጡት ቃል ለኢቦላ ቫይረስ የተጋለጠው ሁለተኛው ግለሰብ ትኩሳት ከጀመረው በኋላ ትናንትና ከሌሎች ሰዎች በማይገናኝበት ሁኔታ እንዲቆይ ተደርጓል። ጎረቤቶቹም ሁሉ እንዲያውቁት እየተደረገ ነው ብለዋል። ደንከንን ሲያክሙ ቫይረሱ የያዛት የ26 ዓመት ነርስ ኒና ፋምም እዚያው ሆስፒታሉ በዳላስ እየታከመች ሲሆን ነርሷ ትናንትና ባወጣችሁ መግለጫ በጎ ነኝ ስለ መልካም ምኞታችሁና ስለ ጸሎታችሁ ሁላችሁንም አመሰግናለሁ ብላለች። የላይቤሪያ የትራንስፖርት ሚኒስትር የመኪናቸው አሽከርካሪ በኢቦላ በሽታ መሞቱን ተከትሎ ራሳቸውን ከሌሎች ሰዎች እንዳይገናኙ ማድረጋቸውን ወይም ማግለላቸውን የመንግስቱ የዜና ማሰራጫዎች ዘገቡ። ሚኒስትር አንጀላ ካሴል ቡሽ ቫይረሱ አልያዛቸውም፣ ነገር ግን በግላቸው ወስነው ነው ራሳቸውን ከሰው ያገለሉት ብሏል ዘገባው። ሚኒስትሯ ከሾፌራቸው ጋር ለመጨረሻ ጊዜ ስራ ላይ ከነበሩበት ካለፈው አርብ ሳምንት ማለት በአውሮፓውያኑ የዘመን አቆጣጠር ጥቅምት ሶስት በኢትዮጵያ መስከረም 23 ማለት ነው ወዲህ ምንም ግንኙነት አልነበራቸውም ያለው የትራንስፖርት ሚኒስቴሩ ከዚያን ዕለት ጀምሮ ለሀያ አንድ ቀናት ከሰው ተገለለው ሁኔታቸውን ይከታተላሉ ብሏል። መንግስት የሚኒስቴር መስሪያ ቤቱን የተሐዋስያን ማጥፊያ እንዲረጭ ጠይቀናል ሲልም ሚኒስቴሩ አስታውቋል። የላይቤሪያ ዋና የጤና ጥበቃ ባለስልጣን ዶክተር በርኒስ ዳህንም የአስተዳደር ረዳታቸው በኢቦላ በሽታ መሞቱን ተከትሎ ለ21 ቀናት ከሰው ተገልለው እንዲቆዩ ተደርጎ እንደነበር ተገልጿል። የሞዛምቢክ ሕዝብ ዛሬ ረቡዕ በሀገር አቀፍ ምርጫ ድምፁን ሰጥቷል። በዚህ ምርጫ ገዢው ፓርቲ ስልጣን ላይ ይከርማል ተብሎ ነው የሚጠበቀው። የቀድሞው የመከላከያ ሚኒስትር ፌሊፔ ኒዩሲ ፕሬዚደንት አማዶ አማንዶ ጌቡዛን ለመተካት ፍሬሊሞ ፓርቲን ወክለው ተወዳድረዋል። ፕሬዚደንቱ ለሶስተኛ የስልጣን ዘመን እንዳይመሩ ህገ መንግስቱና ኒውሲ የተቃዋሚው ሬናሞ ፓርቲ እጩ አፎንሶ ድላካማ እየተፎካከሯቸው ሲሆን ሬናሞ ገዢው ፓርቲ ፍሬሊሞ የፖለቲካ ስልጣንንና ኢኮኖሚውን በሞኖፖል ይዟል በማለት ይወነጅለዋል። አዲስ የተቋቋመው የሞዛምቢክ ዲሞክራሲያዊ ንቅናቄ እጩ ዴቪስ ሲማንጎም ተወዳድረዋል። የመን ውስጥ ተጨማሪ ግዛት ለመቆጣጠር እየተዋጉ ያሉት ሺአ አማጽያን በሀገሪቱ መካከለኛ አካባቢ ካሉት የአልቃይዳ ተዋጊዎች ጋር ተጋጭተዋል። የጸጥታ ባለስልጣናት ሲናገሩ ትናንት ማክሰኞ ማታ ባይዳህ ክፍለ ሀገር ረአድ ከተማ በተካሄደው ግጭት አምስት አማጽያንና ከሱኒዎቹ ተዋጊዎች ደግሞ ስድስት ተገድለዋል። ግጭቱ እስከ ዛሬ ረቡዕ በመዝለቁም በሺዎች የሚቆጠሩ ነዋሪዎች አካባቢውን ለቀው ተሰደዋል። ዋና ከተማይቱን ሰንአን ብዙም ውጊያ ሳይገጥማቸው ከሳምንታት በፊት የተቆጣጠሩት Jo, to ይቅርታ ሺያ ሁቲዎች አማጽያን ትናንት ደግሞ የቀይ ባህሯን የወደብ ከተማ ሁዴይዳን ይዘዋል። በአመዛኙ በሀገሪቱ ሰሜናዊ ክፍል የሚንቀሳቀሱት ሺያ ሁቲ ሽምቅ ተዋጊዎች ይዞታቸውን ለማስፋፋት ከመንግስቱ ወታደሮችና ከሌሎች አማጽያን ጋር ሲዋጉ ቆይተዋል። በየመን የአልቃይዳ ቅርንጫፍ የሆነው የአረቢያ ልሳን ምድር አልቃይዳ ከሁሉም አደገኛ ከሆኑት ከሽበርተኛው ቡድን ግብረ አበሮች አንዱ ሲሆን የሀገሪቱን ብዙሀን ሱኒዎች ለመጠበቅ ሁቲዎቹን እወጋለሁ ብሎ መነሳቱ ይታወቃል። በመጨረሻም ኢራቅ ውስጥ የእስልምና መንግስት ተዋጊዎች በአምባር ክፍለ ሀገር ተጨማሪ ግዛቶችን መቆጣጠራቸው ተሰምቷል። ሶሪያ ውስጥ ደግሞ ቱርክ ድንበር ላይ የምትገኘውን ኮባኒ ከተማን ለመያዝ ከኩርዶቹ ኃይሎች ጋራ ውጊያ ላይ እንደሆኑ ተሰምቷል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13870 ኪሎ ኸርትዝ እንዲሁም በ25 ሜትር ባንድ በ11905 12800 12005ና 12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 5 2007 ዓ ም ምሽት ፕሮግራም ነው። የአዋሽ ወንዝ ሞልቶ ባስከተለው ይቅርታ፣ አሁን ወደ ዕለቱ አብይ ርዕስ ተሻግረናል ማለት ነው። የአዋሽ ወንዝ ሞልቶ ባስከተለው የጎርፍ መጥለቅለቅ ሳቢያ ከ ከሰላሳ ሺህ በላይ ህዝብ መፈናቀሉ ተዘግቧል። በህይወት ላይ የደረሰ ጉዳት ያለመኖሩ ሆኖም ለጊዜው መጠኑ ባልታወቀ ንብረት ላይ ጉዳት መድረሱ ተገልጿል። ጎርፉ የተከሰተው በአካባቢው ደጋማ አካባቢዎች የጣለውን ከባድ ዝናብ ተከትሎ ነው። መለስካቸው አመሃ ዝርዝሩን ይዟል። ካለፈው መስከረም 27 ቀን 2007 ዓ.ም ጀምሮ በጣለ ከባድ ዝናብ ምክንያት በአፋር ክልል አሚባራ ወረዳ የአዋሽ ወንዝ ሞልቶ ከፍ ያለ ጉዳት ማድረሱንና 30 ሺህ የሚሆን ህዝብ ከመኖሪያው እንደተፈናቀለ በውሃ መስሮና ኤነርጂ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ብዙነህ ቶልቻ አደጋው ከደረሰበት ስፍራ ሆነው በስልክ ለቪኦኤ ተናግረዋል። አሁን የጎርፉ መጠን እየቀነሰ እንደሆነ የሚገልጹት አቶ ብዙነህ የደረሰውን ጉዳት በዝርዝር አስረድተዋል። ስለ ድምፁ ጥራት ጉድለት አስቀድመን ይቅርታን ጠይቃለን። እና የተፈናቀለው ሰው ብዛት አኳያ እንግዲህ እስካሁን ባለን መረጃ ወደ ስምንት ሺህ ስድስት መቶ አባወራ ወይም ወደ ሰላሳ ሺህ ህዝብ የሚሆን ይሄ የጎርፉ ከተኛበት አካባቢ ወደ ከፍተኛ ወይም ተራራማ ቦታዎች ለመከፋከፍ የተደረገበት ሁኔታ ነው ያለው። ነገር ግን ያው በህይወት ላይ የደረሰ ጉዳት ከየለም በህይወት ላይ አቶ ብዙነህ ጨምረው እንዳብራሩልኝ ጎርፉ በእርሻ ማሳዎችም ላይ ተኝቷል። በጠቅላላም ጎርፉ ያጥለቀለቀው ቦታ አምስት ሺህ ሁለት መቶ አስራ ሁለት ሄክታር እንደሆነና በእንስሳትም ላይ አደጋ ደቅኖ እንደነበረ ተናግረዋል። ከዚህ ውስጥ ግን የእርሻ ማሳ የነበረው መሬት ሶስት ሺህ ሄክታር አካባቢ ሲሆን የጥጥ፣ የሸንኮራ ገዳና የሽንኩርት ተክሎች ጎርፍ ተኝቶባቸዋል። የተፈናቀለው ህዝብ በአሁኑ ወቅት ዕለታዊ እርዳታ እየተሰጠው እንደሆነም አቶ ብዙነህ ተናግረዋል። የተጎዳው የህብረተሰብ ክፍል የተለያዩ እርዳታዎች እየተደረጉ ነው። ምግብ አቅርቦት አለ። እንደዚሁም የተለያዩ ምግብ ማብሰያና የመመገቢያ ቁሳቁሶች፣ እንደዚሁም የውሃ መያዣ ጀሪካኖችም የቀረቡበት ሁኔታ ነው ያለው። ከዚህም ባሻገርም ከጤና ጋራም ተያይዞ የተለያዩ መድኃኒቶች ነው የሐኪሞችም ወደ ቦታው ተንቀሳቅሶ የሕክምና ሁኔታ እያደረጉ ያለበት ሁኔታ አለ። በአዋሽ ተፋሰስ በተለይም ዝቅተኛ በሆኑ አካባቢዎች ላለፉት አያሌ ዓመታት የጎርፍ ማጥለቅለቅ አደጋ ተደጋግሞ የታየ የመሆኑን ያህል የሚኒስቴር መስሪያ ቤቱም ሆነ የአዋሽ ተፋሰስ ባለስልጣን አደጋውን ለመቋቋም የሚያስችሉ ስራዎች አስቀድሞ መስራት አይችልም ወይ ለሚለው ጥያቄም አቶ ብዙ ነህ መልስ ሰጥተዋል። እንደሳቸው ከሆነ በአዋሽ ወንዝ ላይ ብዙ ስራዎች ተከናውነዋል። በክረምት ወራት ውሃው ሲሞላ የተፈጥሮ መፋሰሻውን ሳይ እንዲሄድ ብዙ ግንባታዎች ተካሂደዋል። ከ1991 ዓ.ም ወዲህ በአዋሽ ተፋሰስ ውስጥ እንዲህ ያለ ከፍተኛ አደጋ ሲደርስም ለመጀመሪያ ነው ያሉት አቶ ብዙነህ የዘንድሮውን ልዩ እንደሆነ ለማስገንዘብ ይፈልጋሉ። አካባቢ የሚገኙ ደጋማ አካባቢዎች ዚ በምስራቅና ምዕራብ ሐረርጌ እዚሁም በአርሲ አካባቢ በዚህ በአማራ ክልል በሰሜን ብቻ አካባቢ እነዚህ ለመካከለኛ አዋሽ ቅርብ ቢሆን በሆኑ አካባቢዎች በሚገኙ ደጋማ አካባቢዎች ና እንደዚሁም በአሚባራ የአሁን ችግሩ ከተፈጠረበት አካባቢ አንደኛ ወቅቱን ያልጠበቀ ከባድ ዝናብ በመዝለቡ ነው። እንግዲህ ይሄንንም ስንል ከአርባ አምስት ሚሊ ሜትር እስከ ዘጠና አንድ ሚሊ ሜትር አካባቢ የሚደርስ ዝናብ ነው የዘነበው። እንግዲህ ያው ተፈጥሯዊ ሁኔታ ነው። ከባድ ዝናብ በመዝለቡ ና ድንገት አቶ ብዙነህ ለቪኦኤ እንደገለጹት ያልተጠበቀ ነገር እስካልተፈጠረ ድረስ በአደጋው የተፈናቀሉ ሰዎች በአጭር ጊዜ ውስጥ ወደ መደበኛ ህይወታቸው እንደሚመለሱ ግምታቸውን ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የዘጠኙ አምደኞችና ጋዜጠኞች ጠበቆች ላቀረቡት የክስ መቃወሚያ አቃቤ ሕግ የበኩሉን ምላሽ ለፍርድ ቤቱ አቅርበዋል። ከተከሳሾቹ መሃል ሁለቱ ሴት እስረኞች ላቀረቡት አቤቱታ መልስ የሚመለከተው የማረሚያ ቤት ባለስልጣን ግን ሳይገኝ ቀርቷል። ፍርድ ቤቱ የሰጣቸውን ትዕዛዞች ጠቅሶ አሁንም መለስካቸው አምሃ ከአዲስ አበባ ተከታዩን አጠናቅረዋል። አቃቤ ሕግ በሽብር ወንጀል የከሰሳቸው ዘጠኙ ጦማሪያንና ጋዜጠኞች ጠበቆች ባለፈው ዓመት መጨረሻ ወራት ላይ ለሰነዘሩት የክስ መቃወሚያ ማመልከቻ መልስ አቃቤ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት አቅርበዋል። አቃቤ ሕግ ለፍርድ ቤቱ ባቀረበው የመቃወሚያ መቃወሚያ መልሱ እንዳለው ከሆነ የተከሳሽ ጠበቆች በቀረበው ክስ ተፈጸሙ የተባለው ድርጊት ከተጠቀሰው ሕግ አነጋገር ጋር የተቀራረበ አይደለም ያሉት ትክክል አይደለም። ከሳሽ አቃቤ ህግ ክስ ስንመሰርት በተከሳሾቹ ላይ ያቀረብነው ማስረጃና የተፈጸመው ወንጀል በማገናዘብ ነው ብሏል። በህገ መንግስቱና በስርዓቱ ላይ ያነጣጠረ የአመፅ ጥሪ ለመፈጸም በህቡዕ ተደራጅተው ሲንቀሳቀሱ የነበሩ ለመሆናቸው በተከሳሾቹ ላይ ያቀረብናቸው ማስረጃዎች ወደፊት ፍርድ ቤቱ የሚመለከታቸው ስለሆነ የተከሳሽ ጠበቆች ያቀረቡት መቃወሚያ ውድቅ እንዲደረግልን እንጠይቃለን ብለዋል። ከዚህ በመቀጠል ፍርድ ቤቱ የተመለከተው ከተከሳሾቹ መካከል ሁለቱ ሴት እስረኞች መሐሌት ፋንታውንና ኤዶም ካሳ እስር ቤት ውስጥ ስለሚፈጸምባቸው በደል ያቀረቡትን አቤቱታ ነበረ። አቤቱታቸውን በቀደመው ቀጠሮ አቅርበው ፍርድ ቤቱ ለቀረበው አቤቱታ የማረሚያ ቤት ኃላፊው በአካል ቀርበው እንዲያስረዱ ትእዛዝ ሰጥቶ የነበረ ቢሆንም ትእዛዙ አልተፈጸመም። በተለይ ኤዶም ካሳይ ዛሬ ለፍርድ ቤቱ እንዳስረዳችው ማረሚያ ቤቱ በእነሱ ላይ ብቻ የተለየ በደል እንደሚፈጽምባቸው አስረድታለች። ከሌሎቹ እስረኞች ተለይተው ሽብርተኛ እየተባሉ መገለል እንዲደርስባቸው ይደረጋሉ። ቤተሰባቸውን የሚያገኙት ለአስር ደቂቃ ብቻ ሆኖ የሌሎቹ እስረኞች ጎብኚዎች ከሄዱ በኋላ ነው። ሌሎች እስረኞች ከእነሱ ጋር ሲነጋገሩ ቢታዩም ግምገማ ይደረግባቸዋል። እንደ ኤዶም ካሳዬ አገላለጽ ፍርድ ቤቱም ይህ ተፈጽሞ ከሆነ የማረሚያ ቤቱ ኃላፊ ጥቅምት 11 ቀን 2007 ዓ ም ቀርበው እንዲያስረዱ ሌላ ጥብቅ ትእዛዝ ሰጥቷል ሁለቱ ወገን ተከራካሪዎች ባቀረቡት መቃወሚያ ብይን ለመፍጠት ደግሞ ለጥቅምት 25 ቀን 2007 ዓ ም ቀጠሮ ቆርጧል አቃቤ ህግ ባለፈው ዓመት መገባደጃ ላይ በሰባት ጦማርያንና በሦስት ጋዜጠኞች ላይ የሽብር ወንጀል ፈጽመዋል ሲል ክስ እንደ መሠረተ አይዘነጋም ከአስሩ ተከሳሾች መካከል ሶሊያና ሽመልስ ጉዳዩዋ በሌለችበት እየታየ ሲሆን በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋ ለሞለየስ በእስር ቤት ሆነው ክሳቸውን እየተከታተሉ ይገኛሉ። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ቀጣዩ ዘገባ እናልፋለን። የተከበራቸው አድማጮች፣ የኦጋዴን ብሔራዊ ነጻ አውጪ ግንባር በካሉብ አካባቢ ሰሞኑን በርካታ ጥቃቶች ፈጽሜ ብዙ ጉዳት አደረስኩ ይላል። የኢትዮጵያ መንግስት ግን የኦጋዴን ነጻ አውጪ ግንባር ብሎ ራሱን የሚጠራው ድርጅት ህልውናው ያከተመ ነው፣ የተፈጸመ ጥቃትም የደረሰ ጉዳትም የለም ብሏል። ዝርዝሩን ሶሎሞን አባተ ይዞታል። የኦጋዴን ነጻ አውጪ ግንባር ትናንት ባወጣው መግለጫ የኢትዮጵያ መንግስት ኦጋዴን ውስጥ እያካሄደ ያለው ስራ ከህዝቡ ፈቃድ ውጪ በመሆኑ እንደሚቃወመው አመልክቷል። ሰሞኑንም ጥቃት መሰንዘሩንና ጉዳት ማድረሱንም አስታውቋል። ዝርዝርም አውጥቷል። ይህንን የግንባሩን መግለጫ አስመልክቶ ማብራሪያ እንዲሰጡን ለውጭ ግንኙነትና ለግንባሩ ማዕከላዊ ኮሚቴዎች አባል አቶ ሐሰን አብዱላሂ ደውዬ ነበር። የሚከተለውም ብለዋል። እንደ አውሮፓ አቆጣጠር ከኦክቶበር አንድ እስከ አስር ድረስ በአካባቢው ብዙ ውጊያዎች ተካሂዷል። ከስድስት በላይ የሆኑ የኡራል መኪናዎችን ተቃጥሏል። ብዙ የወያኔና በአካባቢው የሚገኙ ልዩ ፖሊሶች የሚባሉም ተገለዋል። የመገናኛ መሳሪያዎችም ተማርኳል። የተለያዩ ቁሳቁሶችንም ማርከናል እና የቻይና ነዳጅ ኩባንያዎችን አካባቢው የጦር ቀጠና ስለሆነ እንዳይገቡ፣ ነዳጅ ለማውጣት በህዝብ ስላልተፈቀደ፣ በአካባቢው የፖለቲካ ችግር ስላለ፣ ይህንን ችግር ካልተፈታ እኛ የወደንን ሀብት ወይም ነዳጅ የተፈጥሮ ሀብት ለማውጣት የማንፈቅድ መሆናችን ነው የገለጽ ነው። የኢትዮጵያ መንግስት ግን ይህንን የግንባሩን አባባል ሙሉ በሙሉ ውድቅ አድርጓል። ግንባሩም የለም ብሏል። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ደኤታን አቶ እውነቱ ብላታን ማምሻውን በስልክ አግኝቼ አነጋግሬ ያለሁ፣ አንደኛ የኦጋዴን ነጻ አውጪ ግንባር የሚባል ህልውና ያለው ድርጅት የለም። በኦጋዴን ነጻ አውጪ ግንባር ስም የሚንቀሳቀሱ የተወሰኑ ግለሰቦች የኤርትራ መንግስት ተላላኪ የሆኑ ይሄ ድርጅት እንዳለው ህልውና እንዳለው ለማስመሰል በየጊዜው የሚያደርጓት ጥረት ካልሆነች በቀር ይህም ጥረት በሚዲያ እና በተመሳሳይ ኛ ብዙሀን ለአለን ማለት የሚያደርጉት ጥረት ካልሆነ በቀር ህልውና ኖሮት ኢትዮጵያ መከላከያ ኃይል ሊገዳደር የሚችል ልማችን ላይ አደጋ ሊሆን የሚችል ነገር ማድረግ የሚችል አቅም ያለው አይደለም። ጦር ይዞ መዞ ሊፋለም የሚችል የድርጅት ህልውና ካከተመ ተነባብቷል። በጣም ቆይቷል። እዚህ ሰጠ የሚባለው መግለጫ ተራ ሰዎች ፕሮፓጋንዳ ነው። ለመሆኑ አቶ እውነቱ በዚህ ከመስከረም ሀያ አንድ እስከ መስከረም ሰላሳ ባለው ጊዜ ውስጥ በኦጋዴን ነጻ አውጪ ጦርም ይሁን በሌላ በማንም አካል በካሉብ አካባቢ የደረሰ ጥቃት ጉዳት፣ ወይም ምንም አይነት የተጣለ አደጋ የለም። ምንም አይነት አደጋ የተጣለ ምንም ነገር የለም። የነዳጅ ኢትዮጵያ መንግስት ከነዳጅ ቆፋሪ ድርጅቶች ጋር ወይም ካምፓኒዎች ጋር የሚያደርገው ውል ስምምነት በስምምነቱና በውሉ መሰረት እንደቀጠል ነው። የተቋረጠ ለደቂቃ ለአፍታ የተቋረጠ ምንም አይነት የነዳጅ ፍለጋ ፕሮግራም የለም። ይህንን ጥቃት ፈጸም ብሎ የሚለው አካል ሱና የለውም በራሱ ለዚህ የኢትዮጵያ መንግስት አቋም የኦብነጉ ቃል አቀባይ አቶ ሐሰን አብዱላሂ ምላሽ አላቸው። ይህ እንኳን የተለመደው የወያነ ፕሮፓጋንዳ ነው የዓለምን ህብረተሰብና የቻይና ኩባንያዎችን ለማሳሳት ሆን ብሎ የሚደረግ ሴራ ነው እንጂ ጦርነት ከሌለ በአካባቢው ለምን ገለልተኛ ጋዜጠኞችን አይፈቅድላቸውም? ይህ እንኳን በጣም ርካሽ የሆነ ፕሮፓጋንዳ ነው የሚመስለኝ እና ትክክል አይደለም። ይሄ የኢትዮጵያ መንግስት የሚለው የኦጋዴን ብሔራዊ ነጻ አውጪ ግንባር ነን የሚሉ ጥቂት በውጭ ያሉ የኤርትራ መንግስት ተላላኪ የሆኑ ሰዎች ናቸው ነው የሚለው እንጂ በአካል ኢትዮጵያ ውስጥ የሚገኝ ቡድን አይደለም ነው የሚለው እና ምንድን ነው ሲያላችሁ ከኤርትራ መንግስት ጋር እናንተ እኛ ከኤርትራ መንግስት ጋር ከተለያዩ አገሮች ጋር ግንኙነት አለን። ግን ከኤርትራ መንግስት ጋር ልዩ የሆነ ግንኙነት የለንም። የወርን ህዝብ የተጨቆነ ህዝብ የተረገጠ ህዝብ ነው እና ይህንንም ህዝብ ነጻነት ለማውጣት እኩልነት፣ ፍትህ እንዲያገኙ የራሳቸውን መብት በራሳቸውን ለማስከበር ነው እኛ ጠመንጃችን ያነሳ ነው። እና ኤርትራ ቀርቶ የፈለገ ሀገር እኛን በሞራል ሆነ በተለያዩ የሚደግፈን ሁሉ ያው እንደ ወገናችን ሆነ ነው የምንቆጥረው። ግን ከኤርትራ ጋር ምንም አይነት ልዩ የሆነ ግንኙነት የለንም። ይሄ እንኳን በጣም ግንቦት ሰሆን ከኤርትራ ጋር ይሰራል አሻቢያ እንትን አሸባብ ከኤርትራ ጋር ይሰራል ይህ ሁሉ የዓለምን ህብረተሰብ ለማሳሳት እና እነሱ የወያኔ መንግስት በህዝቡ ላይ ተረር ሲያደርጉ ለማሸፋፈን ሆን ብሎ የሚደረግ ሴራ ነው እንጂ እነሱ ራሳቸው መንግስት አይደሉም። መንግስት ሳይሆን የሽብርተኛ መንግስት ነው። በአገሪቱ ውስጥ ህግ የለም፣ ህገ መንግስቱ አይከበርም፣ የሰው ልጅ መብት የለውም። በየአካባቢ ነው አሁን በህዝቡ የተገደሉ ከአካባቢያቸውን አራውጠው ከብቶቻቸውን ግጦሽ እንዳያገኙ ስንት ናቸው ተፈናቅለው ወደ ጎረቤት ሀገር የገቡ የተገደሉ የታሰሩ የጠፉ ይህ መንግስት ይባላል መንግስት አይደለም የኢትዮጵያ መንግስት ቃል አቀባይ አቶ እውነቱ ብላታ ደግሞ በክልሉ እየተከናወኑ ያሉ ስራዎች ሁሉ በህዝቡ እውቅናና ተሳትፎ የሚከናወኑ ናቸው ብለዋል የኢትዮጵያ አሁን የምትከተለው ስርአት ፌደራል ስርአትን ነው። ይህ ፌደራል ስርአት ደግሞ ያዋቀሩት የኢትዮጵያ ብሄር ብሔረሰቦችና ህዝቦች ናቸው። ከኢትዮጵያ ብሄር ብሔረሰቦች ች ውስጥ አንዱ ደግሞ የሶማሌ ክልል ህዝብ ነው። የሶማሌ ክልል ህዝብ ዛሬ ማንነቱ ተከብሮ በማንነቱ በባህሉ፣ በታሪኩ የኮራ በአካባቢው ልማት ላይ የነቃ ተሳትፎ እያደረገ ነው። እሱ የማያውቀው እሱ ያልተሳተፈበት ልማት በዚህ ሀገር ላይ የሚካሄድ የለም። ስለዚህ የሶማሌ ህዝብ የልማቱም ተሳታፊ ነው። የልማቱም ተገናም ደግሞ የሶማሌ ህዝብ ተጠቃሚ ነው። እዚህ ከሶማሌ ህዝብ ጋር በልማት ጉዳይ ሊያጋጭ የሚችል ምንም ነገር የለም። ከህዝብ ፍላጎትና ጥቅም ውጭ የሚደረግ ምንም አይነት ልማት ስለሌለ ማዕከሉ ህዝብ እስከሆነ ድረስ ህዝቡ አምኖ እየተሳተፈበት ያለ የልማት እንቅስቃሴ ነው ያለው። ይሄ የነዳጅ ጉዳይ በእርግጥ አንድ ክልልን ብቻ አይደለም የሚጠቅመው አጠቃላይ ሀገሪቱን ነው የሚጠቅመው በአንድ የፖለቲካና ኢኮኖሚ ማህበረሰብ በመፍጠር ማዕቀፍ የሚሰራ ስራ ስለሆነ የሶማሌ ክልልም እንደ ሌሎች ኢትዮጵያ ብሔር ብሔረሰቦችና ህዝቦች ተጠቃሚ ነው የሚሆነው ከዚህ ልማት አቶ እውነቱ ብላታንም አቶ ሐሰን አብዱላሂንም ለማብራሪያዎቻቸው አመሰግናለሁ። ኢትዮጵያ ውስጥ እየተካሄዱ ያሉ የነዳጅ ፍለጋ ሥራዎችና እንቅስቃሴዎች ምን እንደሚመስሉም በሌላ ዝግጅት ዘገባ ይዘን ለመመለስ ጥረት እናደርጋለን። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን። አምስተኛው የሞዛምቢክ ዲሞክራሲያዊ ፕሬዝደንታዊ ምርጫ ከጥቂት ደቂቃዎች በፊት ተጠናቋል። ምርጫው ዋናዋ የነዳጅ ኃይል አመንጪ ሀገር የአፍሪካ የወደፊት ጉዞዋን እንዴት እንደምትቀይስ አመላካች ይሆናል ተብሎ ይጠበቃል። ይሁን እንጂ የሀገሪቱን ወቅታዊ ሁኔታ ያለፈው ታሪክ ጋርዶታል እየተባለ ነው። ለነጻነት ይታገሉ በነበረ ወቅት በእርስ በርስ ጦርነት ተይዘው የነበሩት ሁለቱ የምርጫ ተቀናቃኝ የፖለቲካ ፓርቲዎች አሁን ደግሞ በምርጫ ሳጥን ላይ ተፋጠዋል። ከሞዛምቢክ ዋና ከተማ ከማፖቶ የደቡባዊ አፍሪቃ ዘጋቢያችን አኒታ ፓወል የላከችውን ትዝታ በላቸው ታቀርባለች። የፍሬሊሞ እጩ ፊሊፔ ኒዩሲ ሙሉ ሱፍ ለብሰውና ቀይ ክራባት አስረው ፕሬዝደንትነቱን እንደሚያሸንፉ በሚያመላክት በራስ መተማመን እርምጃ ዛሬ ማለዳ ሕዝብ የተሞላበት የማፑቶ ድምፅ መስጫ ጣቢያ ገብተው ድምፃቸውን ሰጡ። የሞዛምቢክ ነጻ አውጪ ነኝ የሚለውና በአገሪቱ ምርጫ ከተጀመረ ወዲህ ደጋግሞ ያሸነፈው ፓርቲያቸው አሁንም ባለድል እንደሚሆን ገምጋሚዎች ይናገራሉ። እምብዛም በህዝብ የማይታወቁት ኒውሲ ሁለት ጊዜ በመመረጣቸው እንደገና ሊወዳደሩ የማይችሉትን ፕሬዚዳንት አርማንዶ ጉቦዛን የሚተኩ ናቸው። አገሪቱ ከፍተኛ የነዳጅ ምርት እንዳላት ከታወቀ በኋላ ፍሬሊሞ ሞዛምቢክ በመዋለ ንዋይ ምደባና በእድገት ላይ እንድታተኩር ቅድሚያ ሊሰጥ ቃል ገብቷል። ኒውሲ በካርቶን በተከበበው የምርጫ ጣቢያ የስም ዝርዝራቸው በርካታ ለሆነ የፓርላማ አባላት እንዲሁም እርሳቸውና ሌሎች የሁለት ሰዎች ፎቶግራፍ ከተደረደረበት አንዱን እርሳቸውን ማለት ነው ለመምረጥ ከ30 ሴኮንዶች ያነሰ ጊዜ ነው የፈጀባቸው። በኋላም ብዛት ያላቸው የጸጥታ ኃይሎች ከበዋቸውና በጥብቅ በሚጠበቅ መድረክ ላይ ሆነው ለመገናኛ ብዙኃን መግለጫ ሰጡ። ለአገሬ መጪ ድል ድምጼን ሰጥቻለሁ። አልፎንሶ ዳላካማም ቀደም ብለው እንዲሁ እንደ ሚስተር ኒውሲ ባለፉት አምስት ምርጫዎች ፕሬዝደንት ለመሆን እንደሞከሩ ሁሉ አሁን በፕሬዝደንታዊ እርምጃ ወደ ምርጫ ጣቢያው ሄደው ድምፃቸውን ሰጠዋል ዳላካማ የማግባባት ችሎታ ያላቸው መሪ ናቸው። ከምርጫው በፊት ተደብቀው ከቆዩበት ወጥተው ከፍተኛ ቁጥር ያለው ህዝብ ከፍተኛ ቁጥር ላለው ህዝብ ንግግር አድርገዋል። ዛሬ በጣም ብዙ በሆኑ ጋዜጠኞች ተከበው ነው የዋሉት። ለረጅም ዓመታት የሬናሞ ፓርቲ መሪ ሆነው የቆዩት ዳላካማ ፓርቲያቸው ከአገሪቱ ሀብት ምንም እንዳታገኝ ይደላበታል ይላሉ። የፈረሌሞ ደጋፊዎች በስሞታው ይስማማሉ። ሆኖም ረናሞ ጠንካራ የፖለቲካ አማራጭ መሆን እንዳልቻለና አብዛኛውን ጊዜም አመፅ ለማካሄድ ዛቻ እንደሚያሰማ ይናገራሉ። ደላካማ በአሁኑ ምርጫ እንደሚያሸንፉ እምነታቸውን ገልጸዋል። በአሁን ለመጀመሪያ ጊዜ በዚህ ሀገር ነጻና ሚዛናዊ ምርጫ ይኖረናል። ይህንን እንደምናየም ተስፋ እናደርጋለን። የምርጫ ዘመቻዬ መቶ በመቶ የተዋጣላት ነበር። ዘመቻው እንዲህ ከሆነ አንዳችን እናሸንፋለን ማለት ነው። እሱም እኔ ነኝ። ከአገሪቱ ዙሪያ የሚሰሙ ዘገቦች ድምፁን ለመስጠት ብዙ ሰው እንደወጣ ይጠቁማሉ። አንዳንድ ምርጫውን የሚከታተሉ ጋዜጠኞች ግን በተለይም በተቃዋሚው ጠንካራ ይዞታ በሰሜን ሞዛምቢክ ድምፅ አሰጣጡ መዘግየቱ ከፍተኛ ችግር እንደነበረ ይጠቁማሉ ከሞዛምቢክ አስራ ስድስቱ ዓመታት የእርስ በርስ ጦርነት ወዲህ የተወለዱ ወጣቶች ምርጫውን እንዴት ይመለከቱታል? ወደ ኋላ የዲሞክራሲ ፕሮግራማችን ያተኩርበታል። ወደ መጨረሻው የመጽሔቱ ርዕስ እንሸጋገራለን። በኢቦላ ክፉኛ በተጠቁት ሶስት የምዕራብ አፍሪካ ሀገሮች እስከ መጪው ታህሳስ በሚኖረው ጊዜ በኢቦላ የሚያዙ ሰዎች ቁጥር በሳምንት እስከ አስር ሺህ ሊደርስ እንደሚችል የዓለም የጤና ድርጅት አስጠንቅቋል። ፕሬዚደንት ባራክ ኦባማም ዓለም ኢቦላን ለመቆጣጠር ለሚደረገው ትግል በቂ ጥረት አላደረገም ሲሉ ወቅሰዋል። የአሜሪካ ድምፅ ራዲዮ ዘጋቢ ቪክተር ቢቲ ያጠናቀረው ዘገባ አለ አዳነች ፍስሐየ ታቀርበዋለች። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ብሩስ ኤልወርድ ትላንት ጀኔቫ በተደረገ ጋዜጣዊ ጉባኤ በተናገሩት መሰረት በኢቦላ የሞቱት ሰዎች ብዛት ከ4400 በላይ ደርሷል። የኢቦላ በሽተኞችም ከ8900 በላይ ሆነዋል። በሽታው በተዛመተባቸው የምዕራብ አፍሪቃ ሀገሮች ጊኒ፣ ሴራሊዮንና ላይቤሪያ እስከ መጪው ታህሳስ ወር ባለው ጊዜ ውስጥ በኢቦላ የሚያዙ ሰዎች ብዛት በሳምንት ከአምስት ሺህ እስከ አስር ሺህ ሊደርስ እንደሚችል ዶክተር ኤልወርድ አስገንዝበዋል። በሽታው በተዛመተባቸው አንዳንድ ቦታዎች የበሽተኞች ብዛት መቀነስን የመሳሰሉ አንዳንድ ተስፋ የሚሰጡ ምልክቶች ቢታዩም፣ ሙታኑን የሚቀብሩ ቡድኖች እየጨመሩ ቢሆንም፣ ዓለም አቀፉ ምላሽም እየተጠናከረ ቢሆንም፣ በሽታውን ለመግታት የታየው እቅድ ግቡን እየመታ አይደለም ሲሉ የዓለም የጤና ድርጅቱ ኃላፊ አሳስበዋል። የተባበሩት መንግስታት ድርጅት ኢቦላን ለመግታት ያቀደው ተልኮ እስከ መጪው ታህሳስ ወር መባቻ ባለው ጊዜ በሁለት ወራት ውስጥ ማለት ነው፣ አስተማማኙ የአቀባበር ዘዴ ሰባ ከመቶ እንዲደርስ ከበሽተኞቹ ሰባ ከመቶ ተገቢ ሕክምናና አያያዝ የሚያገኙበት ሁኔታ እንዲፈጠር ማድረግ ነው። ጋና ያሉት የመንግስታቱ ድርጅት ተልኮ ኃላፊ አንቶኒ ባምበሪ። በቦታው ያሉት የጤና ጥበቃ ሰራተኞች ከፍተኛ ጥረት እያደረጉ ቢሆንም ኢቦላን ለመግታት ወደ መቻል አይጠጋም ሲሉ ስጋታቸውን ገልጸዋል። ኢቦላ በእኛ ላይ በተመቻቸ ሁኔታ ላይ ጀምሯል። ከእኛ ቀድሞ በመሮጥም ውድድሩን እያሸነፈ ነው። ኢቦላ ካሸነፈን በተባበሩት መንግስታት ድርጅት ያለነው ህዝቦች ክፉኛ ተሸነፍን ማለት ነው። ኢቦላን ለመግታት የታቀደው ሰባ ሰባ ስልሳ የሚል ስያሜ የተሰጠው ተልእኮ ካልተሳካ ገና ብዙ ሰዎች ያልቃሉ። ዓለም እቅድ ያላወጣበትና ያልጠበቀው ከባድ ሁኔታም ሊገጥመው ይችላል ሲሉ ባምበሪ አሳስበዋል። በተባበሩት መንግስታት ድርጅት የሴራ ሊዮን አምባሳደር በድርጅቱ የጸጥታ ምክር ቤት ባደረጉት ንግግር ሀገራቸው የተስፋ ስሜት ማግኘት ይኖርባታል ብለዋል። and the community of nation that he represents will not የተባበሩት መንግስታትና የሚወክላቸው የዓለም አገራት ኢቦላ እስከሚጠፋ ጊዜ ድረስ ትግሉን እንደማያቆሙና እንደማይረሱን የሚያሳይ ተስፋ ማሳየት ይኖርበታል። ፕሬዚደንት ባራክ ኦባማ በበኩላቸው ዓለም ኢቦላን በመታገል ረገድ በቂ ጥረት አላደረገም በማለት አስገንዝበዋል። ኢቦላን የመግታት ብቃት እያላቸው በትግሉ ያልተሳተፉ በርካታ አገሮች አሉ። በትግሉ በመሳተፍ ላይ ያለነው ሁላችንም ገና ብዙ መስራት ይኖርብናል። ኢቦላን እዛው ከምንጩ ካልገታ ነው በነፍስ ወከፍ ሀገሮች ላይ አደጋ መደቀኑ ይቀጥላል። የዚህ በሽታ መስፋፋትም በቀጥታ በመላ ሕዝቦች ላይ አደጋ መደቀኑ አይቀሬ ነው። ፕሬዚደንት ኦባማ አያይዘውም ኢቦላ ሀገሮችን በኢኮኖሚም ሆነ በፖለቲካ የማናጋት አደጋ እንዳለው አስገንዝበዋል። ፕሬዝደንት ኦባማ ከተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን፣ ከፈረንሳይ ፕሬዚደንት ፍራንሷ ሆላንድ እና ከጃፓን ጠቅላይ ሚኒስትር ሺንዞ አቤ ጋር ተገናኝተው ኢቦላን ስለ መቅታት ጉዳይ ሲነጋገሩ ቆይተዋል። ዩናይትድ ስቴትስ ለምዕራብ አፍሪቃ የምትሰጠውን እርዳታ እየጨመረች ነው። በሽታውን ለመቅታት 142 ሚሊዮን ዶላር እንደምትሰጥ ትላንት ማክሰኞ ቃል ገብታለች። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ኃላፊ ራጅብ ሻ በላይበሪያ መዲና ሞንሮቪያ 300 አልጋ የሚይዘውን አዲስ የኢቦላ ሕክምና ማዕከልን ከፕሬዚደንት ኤለን ጆንሰን ሰልፍና ከኖርዌይ የውጭ ጉዳይ ሚኒስትር ጋር ሆነው ሲጎበኙ ነበር። ስለሚሰጠው ገንዘብ እርዳታ የተናገሩት ዩናይትድ ስቴትስ ዛሬ የገባቸው የእርዳታ ቃል እንዲሁም ኖርዌይና ሌሎች ብዙ ሸሪኮቻችን ተባብረን ኢቦላን ለመግታት እንደምንችል ግልጽ ነው። ዩናይትድ ስቴትስ እስካሁን ባለው ጊዜ በምዕራብ አፍሪቃ የተዛመተውን ኢቦላ ለመግታት ከ400 ሚሊዮን ዶላር በላይ እርዳታ ሰጥታለች። በሽታውን ለመግታት በሚደረገው ጥረት ለመሳተፍ አንድ መቶ የሚሆኑ ተጨማሪ የአሜሪካ ወታደሮች ባለፈው ሳምንት ማብቂያ ላይ ላይቤሪያ ገብተዋል። በቀጣዮቹ ሳምንታት 17 የህክምና ተቋማትን ለመገንባትና ተንቀሳቃሽ የምርመራ ቤተ ሙከራዎችን በማቋቋም ተግባር ለመርዳት 565 የሚሆኑ የአሜሪካ ወታደራዊ ኃይል አባላት በቦታው ይገኛሉ። በቀጣዮቹ ሳምንታት ደግሞ በብዙ ሺህ የሚቆጠሩትን የመላክ እቅድ አለ። ክቡራትና ክቡራን አድማጮች የዜናውና የትንታኔዎቹ ክፍለ ጊዜ በዚሁ ተጠናቋል። አሁን ከምሽቱ ሶስት ሰዓት ከሰላሳ ሰባት ደቂቃ ሊሆን ነው አዲስ አበባ ላይ። ወደ ዝግጅታችን ሁለተኛው አጋማሽ ቅንብሮች እናልፋለን። በቅድሚያ ዲሞክራሲ በተግባር ይቀርባል። በሞዛምቢክ ለሀገሪቱ መጻኢ እጣ ፈንታ ቁልፍ ይሆናል የተባለ ዲሞክራሲያዊ ፕሬዝደንታዊ ምርጫ ለአምስተኛ ጊዜ እየተካሄደ ነው። ምርጫው በተለይ ከ16ቱ ዓመታት አውዳሚ የእርስ በርስ ጦርነት በኋላ ለተወለዱ ወጣቶች ትልቅ ትርጉም ያለው መሆኑን ጠቅሳ ባልደረባችን አኒታ ፓውል ከማፑቶ የላከችው ሪፖርት አለ። ሶሎሞን ክፍሌ ያቀርበዋል። ባልደረባችን ይህን ዘገባ ባጠናቀረችበት ወቅት የሀገሪቱን ጥንታዊና ትልቁን ዩኒቨርስቲ ጎብኝታለች። ከዚያም ወጣት መራጮቹ ምንም እንኳ የቀድሞ መሪዎቻቸውን በሚገባ ባያውቋቸውም በርካታ አስተያየቶችና ድምፅ ለመስጠት እቅድ እንዳላቸው ተረታለች። በዚያ ግዙፍ ካምፓስ ውስጥ በዚህ ሳምንት እንዲያውም በዚህ ዓመት ብሔራዊ ምርጫ እንደሚካሄድ ግን ጉልህ ምልክቶች አይታዩም። ማፑቶ ከተማ ውስጥ በሚገኙ የመንግሥት መሥሪያ ቤቶች ማስታወቂያ ሰሌዳዎች ላይ በብዛት የተለጠፉ የገዢው ፍሬሊሞ ፓርቲ ባለቀይ ቀለማት ፖስተሮች ዩኒቨርሲቲው ደጃፍ ሲደርሱ በምትሃት የቆሙ ነው የሚመስለው። ካምፓስ ውስጥ የምረጡን ሰሌዳዎች አይታዩም። ሆኖም እነዚያ የፖለቲካ ማስታወቂያዎች በዩኒቨርሲቲው ቅጽር ግቢ ውስጥ አይታዩ እንጂ በወጣቱ ትውልድ ላይ ያን ያህልም ተጽዕኖ አላሳደሩም። ወጣቶቹ እንደ መሪዎቻቸው ሁሉ ለነፃነት ስለተደረገው ወሳኝ ትግልና ስለ አውዳሚው የእርስ በእርስ ጦርነት ብዙ አያውቁም። ዘንድሮ ግን ያ ጦርነት እንደ አውሮፓን ዘመን አቆጣጠር በ1992 ካበቃ በኋላ የተወለዱ በሚሊዮኖች የሚቆጠሩ መራጮች ለመጀመሪያ ጊዜ ድምፅ ለመስጠት ይወጣሉ። እነዚህ ወጣቶች ዕድሜያቸው ከ25 ዓመት በታች የሆኑ ከሀገሪቱ 24 ሚሊዮን ሕዝብ ከ65 በመቶ በላይ ናቸው። 18 ዓመት የሞላቸውና ድምፅ ለመስጠት ብቁ የሆኑ ወጣቶች ቁጥር በየዓመቱ እያደገ እንደሚሄድ ደግሞ ግልጽ ነው። ቪኦኤ ኒውስ የኤድዋርዶ ሞንድሌንን ዩኒቨርሲቲ ካምፐስ ከዚህ ሳምንቱ ምርጫ ቀን በፊት ጎብኝቷል። በዚያም በአስርታት የተቆጠሩ ተማሪዎችን አነጋግሮ ስለ ሀገራቸው ፖለቲካ አስተያየቶችን ሰብስቧል። ይሄ ትውልድ በአብዛኛው የሚያዳምጠው መሪዎቹ ጦርነቱን እንዴት ለመወያ ርዕስነት እንደሚጠቀሙበት ነው። አንዳንዶች ገዢ ፓርቲ በሙስና ስለመዘፈቁ በከተማውና ገጠሩ መካከል ስለሚታየው ግዙፍ የኑሮ ልዩነት በመግለጽ ተስፋ መቁረጣቸውን ይናገራሉ። ሌሎች ብዛት ያላቸው ደግሞ የሀገሪቱ የትምህርት ሥርዓት እያሽቆለቆለ መጥቷል ሲሉ ያማርራሉ። ያም ሆኖ ደግሞ እያንዳንዱ ቪኦኤ ኒውስ ያነጋገረው ሰው ድምፁን ለመስጠት በምርጫ ዕለት እንደሚወጣ አስረድቷል። የ20 ዓመቷ የባዮሎጂ ተማሪ ሊዮኖር ኮንካልቤስ በምረጡኝ ዘመቻው ወቅት ያን የጦርነት አታሞ ይመታሉ ያለቻቸውን መሪዎቿን አስተያየት አትቀበልም። በእርስ በእርስ ጦርነት ወቅት ዋናው የሽምቅ ተዋጊ ቡድን የነበረውን ተቃዋሚ ፓርቲ ሬናሞን በግልጽና በትክክለኛው መንገድ የመቃወሚያ ስልት አይደለም ትላለች። ሬናሞን ለአውሮፓን ዘመን አቆጣጠር በ2013 ለረጅም ጊዜ በገዢው ፓርቲነት በቆየው በፍሬሊሞ ላይ የጥቃት ዘመቻ ከፍቶ እንደነበርም ታስታውሳለች። አንዳንድ ፓርቲዎች ትላለች ኮንካልቤስ፣ ዘመቻ በሚያካሂዱበት ወቅት በንግግሮቻቸው ላይ ሁሉ ጦርነቱን በዋናነት ሲያነሱ ይሰማሉ። እነርሱ በፈለጉት መንገድ ካልሄደ፣ ለምሳሌ አልፎ አልፎ አንድ ቀን እናጠቃለን፣ እንዋጋለን፣ እንገድላለን ሲሉ ያስፈራራሉ። እኛ ከእንግዲህ የምንፈልገው ያለፈውን ወደኋላ ትተን ወደፊት መጓዝ ነው የምንፈልገው ሰላም ነው ስትል አስረድታለች። የ19 ዓመት ዕድሜ ያለው የአስተዳደር ትምህርት ተማሪው ጆስያስ ጆርናልዶ ጃኔሮ ደግሞ የወደፊት የሀገሪቱ መሪዎች ይበልጥ ማትኮር ያለባቸው በትምህርት ላይ መሆን እንደሚገባው ያስገነዝባል። የብዛት ሳይሆን የጥራት አስፈላጊነትንም ያሰምርበታል። ትምህርት ቤቶች ስለማነጽ ነው አብስተው የሚናገሩት። ጥራት ያለው ትምህርት ስለ መስጠት አስፈላጊነት አያወሩም። ስለዚህ ለእኔ በዚህ ምርጫ ትልቅ ቁም ነገር ለትምህርት በጥራት መስፋፋት መስራት ይሆናል። ለቀጣዩ መንግሥትም ትኩረቱ ይኸው ሊሆን ይገባል እላለሁ። ስለ ወንጀል መከላከል የሚያጠናው የ32 ዓመቱ ሲቶይ ፍራንቺስኮ ካርሎስ የሁለት ልጆች አባት ነው። በዩኒቨርስቲ ውስጥ ካሉ ተማሪዎች በዕድሜ የገፋሁ እኔ ሳልሆን አልቀርም ሲል በመቀለድ ይጀምራል አስተያየቱን። ወጣቶች ማኅበረሰባችንን ለማሻሻል አዳዲስ ሐሳቦችን የማፍረቅ ችሎታ አላቸው። የሀምሳና ከዚያም በላይ እድሜ ያላቸው ሰዎችም ችሎታ ይኖራቸዋል። በእርግጥም አላቸው ብዬ አምናለሁ። ያላቸው ግን ኋላ ቀር ነው። ምክንያቱም አሁንም የሚያስቡት ስላለፈው ጦርነትና የመሳሰሉ ጉዳዮች ነው። በትራንስፖርቱ የሥራ ዕድል በመፍጠሩ የተሻሉ ትምህርት ቤቶችን በመገንባቱ ረገድ ማኅበረሰባችንን ማሻሻል ስንፈልግ የቀድሞ ፖለቲከኞቻችን የሚያወሩት ስላለፈው የእርስ በርስ ጦርነት ነው። ወጣቱ ትውልድ ዛሬ ድምፁን ለመስጠት በምርጫው የሚወጣው ለሀገሪቱ መጻኢ ዕድል ጠቃሚ በሚሆኑ ነገሮች ላይ መሰራት እንዳለበት ለማስገንዘብ ነው። የ19 ዓመቷ ወጣት የማኅበረሰብ እድገት ተማሪ ቤልሚራ ላቲሲያ ሞንዴን በምርጫ ስትሳተፍ ለመጀመሪያ ጊዜ መሆኑን ተናግራ የእርሷን ፍላጎት የተሻለ የትምህርት ስርዓት እንዲገነባ መሆኑን አስረድታለች። ፕሬዚደንት ብሆን አለች ሞንዴን። እኔ ፕሬዚደንት ብሆን ነገሮችን እለውጣለሁ። በሀገሪቱ ለዓመታት የቆየውን ሚዛናዊ ያልሆነ አሰራር አስወግዳለሁ። እንታ ኤው ኮሞ ዲሲያ አውሜንታር ተጨማሪ ብዙ ዩኒቨርሲቲዎችን የመኪና መንገዶችንና ሆስፒታሎችን ለመገንባትም እሞክራለሁ። ስገነባ ግን በከተሞች ውስጥ ሳይሆን በገጠር ይሆናል ብላለች ሞንዴን። ፕሬዚደንት ብትሆን ይህ አሁን በሞዛምቢክ የሚታየው የወጣቶች መነሳሳት የቆየውን የሀገሪቱን ሁኔታ ይቀይራል ተብሎ ግን አይገመትም። እንደ እውነቱ ከሆነ እኮ ፍሬሊሞ ሥልጣን ላይ ከወጣ በጣም ረጅም ዓመታትን አስቆጥሯል። ወጣቱ ትውልድ ማስታወስ እንኳ አይቻለውም መቻመራሩ እንደጨበጠ ሬናሞ ደግሞ የዚያኑ ያህል ዓመታት በጎን በተቃዋሚነት እንደተቀመጠ ነው። ያም ሆኖ ግን ይህ ያሁኑ ወጣት የሞዛምቢክ ትውልድ በክርክሮች ውስጥ ሁሉ ለውጥ፣ የተሻለ፣ የበለጠና አሁን የተሰኙ ቃላትን እያስገባ መግፋት ይዟል። ቁጥሩም ከዕለት ዕለት እያደገ ነው። አድማጮች፣ ወደ ቀጣዩ ፕሮግራም እንሸጋገራለን። ኢትዮጵያውያን በአሜሪካ አዘጋጅና አቅራቢ አዲሱ አበበ። ሁሌም የሰሜን አሜሪካዊን የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ በዓል ተከትዬ በተጓዝኩ ቁጥር በርካታ ነገሮችን፣ አገኛለሁ ለዚህ ፕሮግራም የሚሆኑ በተለያዩ ሙያዎች የሚታወቁ ኢትዮጵያውያንን፣ እንዲሁም በኢትዮጵያውያን የሚካሄዱ የንግድ ወይም የሙያ አሊያም የእምነት ተቋማትን። ታዲያ በዘንድረው የሳንሆዜ ጉዞዬ ወደ ላስ ቬጋስ ብቅ ለማለት እድል አግኝቼ ነበር። ለመቆመር ግን አይደለም፣ እኔ ቁማር አልወድም እና እዚያ ላስ ቬጋስ የቀድሞው የራዲዮ ኢትዮጵያ ጋዜጠኛ ፍሬው ብሸትን አገኘሁና ከሁሉም ጋር አገናኘኝ። በቅድሚያ ቬጋስን ባጭሩም ቢሆን ማስተዋወቅ ተገቢ ነው በማለት እኔ ከማወራ እስቲ አንተ ቬጋስን ከአድማጮች ጋር አስተዋውቅልኝ፣ አልኩት። ብዙም ጊዜ ያልወሰደበት ቀጠለ። ከተማዋ የተቆረቆረችው በሺህ ዘጠኝ መቶ አምስት ዓመተ ምህረት ነው። በታላላቅ ተራራዎች የተከበበችው ላስ ቬጋስ ጭው ያለ በረሃ ነበረች። በውስጧ አለት አሸዋና ድንጋይ እንደዚሁም የዩኒየን ፓሲፊክ የባቡር ሀዲድ ብቻ ነው የሚታዩባት የነበረው። የመጀመሪያ መስረቷ ዳውንታውን ወይም ኦልድ ላስ ቬጋስ እየተባለ በሚጠራው ስፍራ ነው። በሺ ዘጠኝ መቶ አምስት አመተ ምህረት በዳውንታውን ሜን ስትሪት እየተባለ በሚጠራው ስፍራ የነበሩትን ክፍት ሜዳዎች በጊዜው የነበሩ የግል ባለ ሀብቶች በመጫረት አነስተኛ የቤት ግንባታዎችን ማከናወን ጀመሩ። ከዛሬ የአንድ መቶ አመት በፊት የግል ባለ ሀብቶቹ ብላክ ካት እየተባለ የሚጠራ ቡና ቤት እንደዚሁም ዊሴል ፍሬሽሜት የሚል ንባብ ያለው መገበያያ ሱቅ ገንብተዋል። ከእነዚህ ግንባታዎች አለፍ ብሎ አንድ ስቴት ባንክ ተገነባ። በዛ ጊዜ የስቴት ባንኩ በጀት አምስት መቶ ዶላር ብቻ ነበር። ያኔ በአምስት መቶ ዶላር ሲንቀሳቀስ የነበረው ባንክ ዛሬ በላስ ቬጋስ በሚገኙ እንደ ባንክ ኦፍ አሜሪካ፣ ዌልስ ፋርጎ እና ዩኤስ ባንክ በመሳሰሉት ባንኮች በትሪሊየን የሚቆጠሩ ብሮች ይንቀሳቀሳሉ። ላስ ቬጋስ ከሁለት ሚሊየን በላይ የሚሆኑ ነዋሪዎች ይገኙባታል። ከእነዚህም ውስጥ ከሀያ ሺህ በላይ የሚሆኑ ኢትዮጵያውያንና ኤርትራውያን ናቸው። ዘ ጋምብሊንግ ኤንድ ዘ ኢንተርቴንመንት ካፒታል ኦፍ ዘ ወርልድ በመባል የምትታወቅ እጅግ ዘመናዊና የታላላቅ ሰማይ ጠቀስ ካዚኖዎችና ሆቴሎች መናኸሪያ ነች። ቁማር ፈንጠዚያና የተለያዩ ጨዋታዎች የሚከናወኑባት አንቀላፍታ የማታውቅ ሞቅ ደመቅ ያለች ከተማ ነች። ሲንሲቲ ወይም የኀጢአት ከተማ ተብላ በቅጽል ስሟም ትጠራለች። እዚህ ላስ ቬጋስ በዓመት በሚሊዮኖች የሚቆጠሩ ቱሪስቶች ከተለያዩ የዓለማችን ክፍሎች ይመጣሉ። ከተማዋንና ከከተማዋ ትንሽ ወጣ ብለው የሚገኙ እንደ ሁቨርዳምና ግራንድ ካንየን ተብለው የሚጠሩትን አስገራሚ የቱሪስት መስህቦችን ለመጎብኘት ማለቴ ነው። በላስ ቬጋስ ሀያ አራት ሰዓት መጠጥ ቤቶች፣ ሬስቶራንቶች እና የመጠጥ መደብሮች አልፎ አልፎም ታላላቅ የምግብ መደብሮች ክፍት ናቸው። የላስ ቬጋስ ያሁን ገጽታዋ ከቀድሞው ሞቅ ደመቅ እያለ ሄዷል። በከተማዋ ታላላቅ ካፒታሊስቶች ውድድር የያዙ ይመስላሉ። በርካታ መዋለ ነዋይ የሚያፈሱትም እዚሁ ላስ ቬጋስ ነው። በቅርቡ በዓለም በግዙፍነቱና በከፍታው የሚታወቀው ፌራስ ዊል ወይም ተሽከርካሪ መጎብኛም ዘኳድ በመባል በሚታወቀው ካዚኖ ጀርባ ተገንብቶ አገልግሎት መስጠት ከጀመረ ሰንበት ብት ብሏል። እዚህ ላስ ቬጋስ በርካታ ኢትዮጵያውያንና ኤርትራውያን በተለያዩ ስራዎች ላይ ተሰማርተው ይገኛሉ። አመሰግናለሁ። ፍሬውን የመጀመሪያ እንግዳዬ ለአስራ ሶስት ዓመታት ቬጋስ የቆዩና ዛሬም እዚያው ያሉ ናቸው። ስለ ቬጋስ እንዲህ ይላሉ። ዮሴፍ መንገሻ ይባላለሁ። ትራንስፖርት ዘርፍ ውስጥ ነው አሁን እየሰራው ያለሁት። የተረጋገጠ ባይሆንም ወደ 25 ሺህ የሚጠጉ ኢትዮጵያን ይኖራሉ የሚል ግምት ነው ያለን። ላስቬጋስ ውስጥ ዋናው ስራ ሆቴልና የካሲኖ ኢንዱስትሪ ስለሆነ ይህን በመሳሰሉት ስራዎች እና በታክሲ ኢንዱስትሪው በሊሞ በመሳሰሉት ላይ ነው የሚተዳደሩት። ለመሆኑ ቬጋስ ውስጥ የኢትዮጵያውያን ኮሚኒቲ ወይም ማህበረሰብ ጽሕፈት ቤት የለም። ሌላም አካባቢ እንደምናየው ችግሮች እየጠለፉት ጠንካራ ነው ብለን የሚፈለግበትን ስራ ሊሰራ ይችላል በምንልበት ደረጃ ላይ አይደለም። አሁን በቅርቡ ግን ምርጫ አድርጎ ፕሮግራም ነድፎ ሊንቀሳቀስ በዚህ እቅድ ላይ ነው ያለው። እንደተባለው የቬጋስ ኑሮ በተለይ ለአብዛኛው ኢትዮጵያዊ በትራንስፖርት በካዚኖ ና በሆቴል ሥራ ላይ ያተኮረ ነው። አንዳንዶች የኃጢአት ከተማ በሚሏት ቬጋስ ኑሮ በአጠቃላይ ምን ይመስላል? ለአቶ ዮሴፍ መንገሻ የማጠቃለያ ጥያቄ ነበር። በአጠቃላይ ክፉ ነው የሚባል አይደለም። የቬጋስ ኢኮኖሚም የኑሮም ሁኔታ ከአጎራባች ከተማዎች ስናነጻጽር ደህና ነው። በተሻለ ደረጃ ቤተሰቦቻቸውን የመርዳት ሀገር ቤትም ያሉ ወገኖቻቸውን በመርዳትም ደረጃ ላይ የሚኖሩ አሉ። ይህንን ጥሩ ጎን ስናነሳ ደግሞ ከዚህ ከካሲኖ ጉዳይ ጋር በተያያዘ የሚፈርስ ትዳር ይኖራል። ጓደኛም ለጓደኛ የመለያየት ነገር ይኖራል። የቁማር ሁኔታ ማንም ሰው እንደሚገነዘበው እዛ ካለው ካሲኖ ውስጥ ካሉት ከዋናው እንትን ጋር ነው የሚጋጠመው። ና ያ ያ ነገር ቤተሰብ ላይ ግጭት ይፈጥራል። ለቤተሰብ መፋል አንድ ምክንያት ሆኖ ይቀርባል። ሌላው የቬጋስ የ30 ዓመት ነዋሪ ገዛይን ተፈራ ደግሞ ይህን ነግረውኛል። ጣት የምንቆጠር ኢትዮጵያኖች ነን። የዘር ልዩነት የለንም። ኤርትራውያኖችን ኢትዮጵያ ተብለን ነው የምንጠራው። አስር ማልሞላ የመጀመሪያ ሰዎች ቤተ ክርስቲያን የምንሳለመው ግሪክ ኦርቶዶክስ ቤተ ክርስቲያን ነበር። ተሰባስበን አንድ 30 ምንሆን ሰዎች ኮሚኒቲውን መሰረት ከመስራቾቹ አንዱ ነኝ። ወደ ቤተ ክርስቲያን ልመለስና የመጀመሪያ ልጅ ክርስትና የተነሳችው ግሪክ ኦርቶዶክስ ቤተ ክርስቲያን ነው። ያ ሁኔታ በጣም ነው ያስከፋኝ። በመሀከሉ በጣም የቅርብ ጓደኛዬ ተሻገር ሰብሳቢነት ዘጠኝ ሆነን ተሰባስበን አንድ ቤተ ክርስቲያን ማቋቋም አለብን በሚል መልክ ስንነጋገር፣ አንድ እናት ከካሊፎርኒያ መጥተው አባ ወልደ ጠቆሙ እንድናገናቸው አንዳንድ ምክር ሰጡን የቅዳሴ ስርዓቱን ሀሙስ አድርጉ ቦታም ታገኛላችሁ እኛ እየተመላለስ ግልጋሎት እንሰጣችኋለን የሚል ምክር ሰጡን ቦታ ያስፈልገናል በሚል መልክ ቦታ ስንፈልግ በቤተክርስቲያን ስም ለመግዛት ቦታዎችን ምንም ሊሳካልን አልቻለም። በዛን ጊዜ የነበርን ደባሎች ተሻገር ታደለች፣ በኃይሏ፣ አየነው፣ ማሞ፣ መንገሻ፣ ደረጀ፣ እጅጋየው፣ ጸሐዬ፣ ሊሊ፣ አዲሱ ሆነን ለባንክ ኳሊፋይ የሚሆነው ክሬዲቴም ገቢዬም የእኔ ስለሆነ በእኔ ስም እንዲገዛ ተደረገ። ያ ቤተ ክርስቲያን ለአምስት አመት ነው የተፈቀደ ነው ክቡራትና ክቡራን አድማጮች በየጣልቃው በዝግጅታችን ውስጥ የምትሰሟቸው የድምፅ መቆራረጦች ከተወሰነ የቴክኒክ ችግር ጋር የተያያዙ በመሆናቸው ይቅርታ እንጠይቃለን። ስትከታተሉ የቆያችሁት የኢትዮጵያውያን በአሜሪካ ዝግጅት ከላስ ቬጋስ የተቀነባበረ ነበረ። በኢትዮጵያውያን እና በኤርትራውያን ማህበረሰቦች ላይ የሚያተኩር ነበረ። ከአሜሪካ ድምፅ ራዲዮ በ22 እና ከአሜሪካ ድምፅ ራዲዮ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። show ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ ስርጭት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ከመካከለኛው ምስራቅና ከአፍሪቃ አገሮች የተውጣጡ ሰማንያ ሰባት ሴቶች በቅርቡ ዩናይትድ ስቴትስ ካሊፎርኒያ ግዛት የሚገኘው የቴክኖሎጂ ማዕከል ሲሊከን ቫሊ ገብተዋል። ሴቶቹ ለሚቀጥሉት በርካታ ወራት ከአሜሪካውያን ባልደረቦቻቸው ጋር በመሆን በሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና በሂሳብ መስኮች ለመሳተፍ መምጣታቸውን ዩናይትድ ስቴትስ በደስታ ትቀበላለች በማለት የዕለቱ ርዕስ አንቀጽ ጽሑፉን ይጀምራል። ቴክ ዊመን ወይንም የቴክኖሎጂ ሴቶች የተባለው የስልጠና የኤክስቼንጅ ወይም የልውውጥ ፕሮግራም በአሜሪካ ውጭ ጉዳይ መስሪያ ቤት አማካኝነት የወደፊት መሪ ወጣት ሴቶች ተመሳሳይ ሙያ ካላቸው የአሜሪካ ሴቶች በኢንተርኔት፣ በሳይንስ፣ በኮምፒውተር ፕሮግራም፣ በመሳሪያ ነጻ፣ በቴሌኮሚኒኬሽን እና በአረንጓዴ ቴክኖሎጂ ልምድና ስልጠና የሚቀስሙበት ነው። የፕሮግራሙ ተሳታፊ ሴቶች ከአልጄሪያ፣ ከካሜሩን፣ ከግብጽ፣ ከዮርዳኖስ ከኬንያ፣ ከሊባኖስ፣ ከሊቢያ፣ ከሞሮኮ፣ ከናይጄሪያ፣ ከፍልስጤም ግዛቶች፣ ከሩዋንዳ፣ ከሴራሊዮን፣ ከደቡብ አፍሪቃ፣ ከቱኒዚያ ና ከየመን የመጡ ሲሆን በየሀገሮቻቸው የመስኩ ባለሙያዎች ናቸው። ርዕሰ አንቀጹ ጽሑፉን በመቀጠል የታወቁ የዩናይትድ ስቴትስ የቴክኖሎጂ ኩባንያዎች ደግሞ የእነዚህን ሴቶች እውቀትና ልምድ ለማዳበር የአሜሪካ መንግስትን ፕሮግራም እንደሚረዱ ይናገራል። ሴቶቹ ስልጠናቸውን አጠናቀው ወደ አገሮቻቸው ከተመለሱ በኋላ በሁለት አገሮች ውስጥ ስለ ቴክኖሎጂ ለመማር ፍላጎት ላላቸው ሴቶችና ልጃገረዶች በሚሰጥ አውደ ጥናት ላይ እንዲካፈሉ ተጋብዘዋል ይላል። የዩናይትድ ስቴትስ መንግስት ቴኩመን ወይንም የቴክኖሎጂ ሴቶች በተባለ ፕሮግራሙ አማካይነት በሳይንስ ኢንጂነሪንግና የሂሳብ ስሌት መስኮች በመካከለኛው ምስራቅና በአፍሪቃ አገሮች ሴቶችን የሚያስለጥኑ ባለሙያዎች ግንኙነት ለመፍጠር ወስኗል። የዩናይትድ ስቴትስ የቴክኖሎጂ ሴቶች ፕሮግራም በዓለም ዙሪያ ሴቶች ልጆች የሙያ ሕልማቸውን ለማሳካት እድል እንዲኖራቸው ለማስቻል አሜሪካ ያደረገችውን ውሳኔ ያግዛል፣ በማለት የለቱርስ አንቀጽ መልእክቱን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር አድማጮች ከመሰናበታችን በፊት አሁንም አጠቃለያ ዜና እናሰማለን ኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምበሲ በዋና ከተማዋ በአዲስ አበባ ላይ በከፊል የሽብር ጥቃት ሊኖር ይችላል ሲል አስጠነቀቀ ኤምበሲው በዚሁ ማስጠንቀቂያው የሶማሊያው ነውጠኛ ቡድን አልሸባብ ቦሌ አካባቢ ጥቃት ለማካሄድ ማቀዱን የሚገልጽ ሪፖርት እንደደረሰው ነው ያመለከተው ሶማሊያ ዋና ከተማ ሞቃዲሾ ውስጥ ሀመር ወይን በሚባለው ቀበሌ በሚገኝ አንድ ምግብ ቤት አጠገብ በደረሰ መኪና ላይ የተጠመደ የቦምብ ፍንዳታ ቢያንስ አምስት ሰዎች ሞቱ፣ ቁጥራቸው በውል ያልታወቀ ሰዎችን ደግሞ ማቁሰሉ ተነግሯል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ቀደም ብሎ የተያዘ የምርጫ ዘመቻ ጉዳይ ጉዞ እቅዳቸውን ሰርዘው ካቢኔያቸውን በኢቦላ ጉዳይ ለመነጋገር ለአስቸኳይ ስብሰባ ጠርተዋል። ይሄ የተገለጸው ሁለተኛው ለኢቦላ ቫይረስ የተጋለጠ የጤና ሰራተኛ የህመም ምልክቶች ከማሳየቱ አስቀድሞ ከአንድ ቀን ቀደም ብሎ እዚሁ አሜሪካ ውስጥ ፍሮንቲር በሚባል አየር መንገድ ከክሊቭላንድ ኦሃዮ፣ ወደ ዳላስ ፎርትወርት አውሮፕላን ጣቢያ መጓዙ ይፋ በተደረገ በሰዓታት ውስጥ ነው። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ፕሮግራሙን የመራልን ንጉሱ ታምሬ ነው። በፕሮግራሙ ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅ ይታየና እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።